አውሮፓና ጀርመን ብሪታንያ ከአውሮጳ ህብረት አባልነት ትውጣ ወይንስ ከህብረቱ ጋር ትቆይ የሚለው ጥያቄ ከነገ ወዲያ በሚካሄደው ህዝበ ውሳኔ መልስ ያገኛል ህዝቡን ለሁለት በከፈለውና ብዙ ሲያጨቃጭቅና ሲያከራክር በቆየው በዚህ ጥያቄ ሰበብ አንዲት እንደራሴ ሀገሪቱ ከህብረቱ ጋር መቆየቷን እቃወማለሁ በሚል ሰው ባለፈው ሳምንት እስከ መገደል ደርሰዋል። ባለፈው ሰሞን የተካሄዱ የዳሰሳ ጥናቶች እንዳመለከቱት ብሪታንያ ከህብረቱ ጋር ትቆይ የሚሉትና እንድትወጣ የሚፈልጉት ዜጎች ቁጥር ተቀራራቢ ነበረ። ምርጫው ሲቃረብ ግን ሀገሪቱ ከአውሮጳ ህብረት ጋር እንድትቆይ የሚፈልገው ብሪታንያዊ ቁጥር እንድትወጣ ከቋመጠው እንደሚበልጥ ጥናቶች እያሳዩ ነው። ይሁንና ከአውሮጳ ኢኮኖሚክ ኮሚሽን አንስቶ በኋላም በአውሮጳ ህብረት ላለፉት 43 ዓመታት በአባልነት የቆየችው ብሪታንያ በዚህ ህዝበ ውሳኔ አባልነቷ ይቋረጥ፣ ይቀጥል ከነገ በስቲያ ነው የሚታወቀው። ያም ሆኖ ብትወጣ ምን ሊከተል ይችላል? ማን ነው ተጎጂው ተጠቃሚውስ ምን አይነት ተጽዕኖ ሲኖረዋል የሚሉት ሲነሱና ሲጣሉ የከረሙ የመነጋገሪያ ነጥቦች ናቸው በአውሮፓ ህብረት ውል አንቀጽ 50 መሰረት ማንኛውም የአውሮፓ ህብረት አባል ሀገር ከአባልነት ሊወጣ የሚችል ቢሆንም የአውሮፓ ህብረት ብሪታንያ ከህብረቱ ጋር እንድትቆይ ነው የሚፈልገው የአውሮፓ ህብረት ምክር ቤት ፕሬዝደንት ማርቲን ሹልዝ ብሪታንያ ከህብረቱ ጋር ለምን ትቆይ እንደሚሉ ያስረዱት ሶስት አብይ ጉዳዮችን በማንሳት ነበረ። ከአውሮፓ ህብረት አባል ሀገራት በኢኮኖሚ እድገት ሁለተኛ ደረጃ ላይ የምትገኝ፣ የቡድን ሰባት አባል ሀገር፣ ድምፅን በድምፅ የመሻር መብት ያላት የተባበሩት መንግስታት የጸጥታ ምክር ቤት አባል። እነዚህ ሶስት መስፈርቶች ብቻ የሚያሳዩት የአውሮፓ ህብረት ኢኮኖሚ እንዲሁም ዓለም አቀፉ ፖለቲካ ያለ ጥርጥር ደካማ ይሆናል። ብሪታንያ ከአውሮጳ ህብረት ትውጣ ትውጣ የሚለው ክርክር የተጀመረው ሀገሪቱ የአውሮጳ ኢኮኖሚክ ኮሚሽን አባል ከሆነችበት ከጎርጎረሳዊው 1973 ዓ.ም አንስቶ ነው። ብሪታንያ ኋላ የአውሮጳ ህብረት የተባለው የአውሮጳ ኢኮኖሚክ ኮሚሽን እንዲመሰረት እያበቃው የጎርጎረሳዊው 1957ቱ የሮሙ ውል ፈራሚ አይደለችም። የሮሙን ውል የፈረሙት ቤልጂክ፣ ፈረንሳይ፣ ኢጣሊያ፣ ላክዘምበርግ፣ ኔዘርላንድስ እና ምዕራብ ጀርመን ናቸው። ብሪታንያ ውል ውስጥ ያልገባችው የቀድሞ ቅኝ ግዛቶቿ የተሰባሰቡበት የጋራ ብልጽግና ማህበር ይበቃኛል ብላ ነበረ። ከዚያ በኋላ ግን በ1963 እንደገናም በ1967 የኮሚሽኑ አባል ለመሆን ብታመለክትም የያኔው የፈረንሳይ ፕሬዚደንት ሻርል ደጎል ከብሪታንያ ኢኮኖሚ የተወሰኑት ዘርፎች ከአውሮጳ ኢኮኖሚ ጋር አይመጣጠኑም ሲሉ በመቃወማቸው ሳይሳካ ቀርቷል። ይሁንና ደጎል ከፕሬዝዳንትነት ከተነሱ በኋላ ብሪታንያ ለሶስተኛ ጊዜ አመልክታ በጎርጎሮሳዊ ጥር 1973 የኮሚሽኑ አባል ለመሆን በቃች። ብሪታንያ የአውሮጳ ኢኮኖሚክ ኮሚሽን አባል የሆነችው በወግ አጥባቂው በኤድዋርድ ሂዝ ዘመነ መንግስት ነበረ። ያኔ በሃሮልድ ዊልሰን የሚመራው ተቃዋሚው የሌበር ወይንም የሰራተኛ ፓርቲ በ1974 የምርጫ ዘመቻ በብሪታንያ የአውሮጳ ኢኮኖሚክ ኮሚሽን አባልነት ላይ እንደገና ለመደራደር እና ብሪታንያ ከኮሚሽኑ ጋር ትቆይ ወይንም ትውጣ በሚለው ምርጫ ላይ ህዝበ ውሳኔ እንዲካሄድ እንደሚያደርግ በገባው ቃል መሰረት ስልጣን ከያዘ በኋላ በ1975 ህዝበ ውሳኔ ተካሄደ። በወቅቱ ብሪታንያ በአውሮጳ ህብረት አባልነት ትቀጥል የሚለው ድምፅ አመዝኖ ከህብረቱ ጋር ቆይታለች። ሆኖም የብሬክዚት ጥያቄ ከዚያም በኋላ ቀጥሎ በ2012 የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ህዝበ ውሳኔ መካሄዱን ቢቃወሙም ወደፊት ሊካሄድ እንደሚችል ሀሳብ በማቅረብ አልፈውት ነበረ። የቀድሞ የብሬክዚት ጥያቄ ሲቀጥልም ጠቅላይ ሚኒስትሩ ወግ አጥባቂው ፓርቲያቸው በ2015 ዓ ም የሚመረጥ ከሆነ በአውሮጳ ህብረት አባልነት መቀጠል አለመቀጠል ላይ ህዝበ ውሳኔ እንዲካሄድ ቃል ገቡ። በዚሁ መሰረት ከነገ ወዲያ ሰኔ 17 2008 ዓ ም የብሪታንያ ህዝብ ከአውሮፓ ህብረት መውጣትን ደግፎ ወይም ተቃውሞ ድምፁን ይሰጣል። ምናልባት ውሳኔው ከአውሮፓ ህብረት መውጣት ቢሆን ማን ይጠቀማል ለሚለው ከሚሰጡ አስተያየቶች አመዛኙ ብሪታንያ ከህብረቱ መልቀቋ ይጎዳታል እንጂ ይጠቅማታል የሚሉ አይደሉም። ለ26 ዓመታት ያህል ብሪታንያ የኖሩት የህግ ባለሙያው አቶ ታዬ አለማየሁ በብሪታንያ የአውሮጳ የስደተኞች ህግ አማካሪ ናቸው። የኢትዮጵያ የውጭ ኢኮኖሚ አማካሪም ነበሩ። እሳቸውም ብሪታንያ ከህብረቱ መውጣቷ ጉዳት እንጂ ጥቅም የለውም ይላሉ። አንደኛ፣ ፎረን ዳይሬክት ኢንቨስትመንት እዚህ ሀገር ይቀንሳል። በዚህ ምክንያት የኢኮኖሚው እየጠበበ መምጣት ብዙ ሰዎችን ከስራ እንዲወጡ ያደርጋቸዋል። ይሄ ደግሞ በተለይ ከውጭ የመጡ ሰዎችንና ጥቁሮች እንደዚሁም ኤትኒክ ማይኖሪቲ የሚባሉት ላይ ከፍ ያለ ተጽዕኖ ሊኖረው ይችላል። የሀገሪቱ ኢኮኖሚ በጠበበ ቁጥርና የኢኮኖሚክ እና ሌሎችም ቀውሶች በሀገሪቱ ውስጥ እየተስፋፋ በሄደ ቁጥር ይህ ቀውስ ጎልቶ የሚታየው በተለይ ከአፍሪካ ለመጡና ለተመሳሳይ አገር ዜጎች ላይ እየጽና እንደሚሆን የታወቀ ነው። ይሄ ከዚህ በፊት የታየ ነገር ስለሆነ አዲስ ሊሆን አይችልም እና በይበልጥ በእነሱ ላይ ተጽዕኖ ከፍተኛ ይሆናል ብዬ እገምታለሁ። ከሀገሪቱ የውጭ ንግድ ግማሽ ያህሉ ከህብረቱ አባል ሀገራት ጋር የሚካሄድ መሆኑ እንዲሁም ወደ ሀገሯ ከምታስገባቸው ምርቶች ከግማሽ የሚበልጡት ከነዚሁ ሀገራት መምጣታቸው ብሪታንያ ከህብረቱ ብትወጣ ይበልጥ ተጎጂ መሆኗን ጥናቶች ያሳያሉ። ቤርትልስማን የተባለው የጀርመኑ የምርምር ተቋም ባካሄደው ጥናት ብሪታንያ ከአውሮጳ ህብረት ከወጣች ኢኮኖሚዋ በ14 በመቶ እንደሚቀንስ፣ ይህም ኪሳራውን ወደ 300 ቢሊዮን ዩሮ እንደሚያደርሰው አስታውቋል። ይሁንና ብሪታንያ ከህብረቱ ትውጣ የሚሉ ወገኖች ሀገሪቱ ለህብረቱ የምታዋጣው ገንዘብ በዝቷል፣ ከህብረቱ የምታገኘው ጥቅምም አናሳ ነው፣ ህብረቱ ሉዓላዊነታችንን ይጋፋል፣ ከህብረቱ ብትወጣ የስራ እድል ይሰፋል፣ ወደ ብሪታንያ የሚመጡ ስደተኞች ቁጥርም ይገደባል፣ ኢኮኖሚውም ያድጋል ሲሉ ይከራከራሉ። የእነርሱስ መከራከሪያ ምን ያህል ተቀባይነት ይኖረው ይሆን? በብሪታንያ ለአውሮፓ ህብረት የምታዋጣው ብዙ ገንዘብ አለ። ግን ያ ሁሉ ደግሞ እንደገና ተመልሶ ግማሽ ወደዚህ ይመጣል። እስካሁን ድረስ በሳምንት ሶስት መቶ ሰማኒያ አምስት ሚሊዮን ብር ወደዛ ይወጣል የሚለውን ስም እንደ ማስፈራሪያ ያጠቀሙበታል እንጂ ተመልሶ የሚመጣውን እና በዚህም ምክንያት ከንግድና ከተለያዩ ነገሮች የሚገኘውን ጥቅም በትንታኔ አላቀረቡትም። ስለዚህ ይሄ አብዛኛውን የሚነገረ አሁን እንደ ማስፈራሪያ ነው የሚቆጠረው። በሌላ በኩል ደግሞ የአውሮፓ ህብረት አባልነቷ ሊቀየር ስራ እዚህ በይበልጥ ሊበዛና የሚችለው ነገር እንደገና ደግሞ ከሌሎች ሀገሮች ጋር የሚናገረው ነገር ፉርሽ የሆነ ሀሳብ መሆኑ ተረጋግጠዋል። ለምን ቢባል አንደኛ የሚሉት የጋራ ብልጽግና ሀገሮች በፊት የእንግሊዝ ቅኝ ግዛት ከነበሩት ጋራ ንግዳችን እናስፋፋለን የሚሉት እነዚህም እነ ካናዳ፣ አውስትሬሊያ፣ ደቡብ አፍሪካ አንድ ናቸው። እንግዲህ ያደርጉት ከነዚህ ውስጥ በእነዚህ ሀገሮች ውስጥ ያሉ ትልቅ የንግድ ድርጅቶች ብሪታንያ ከአውሮፓ ህብረት ብትወጣ በዛች ሀገር ውስጥ የሚኖረር ኢንቨስትመንት መጠን ይቀንሳል። ምክንያቱም እስካሁን እዛ ኢንቨስትመንት አድርገው ብሪታንያ ተጠቅመን ወደ አውሮፓ ገበያ አመረማበጃ እንዲሆን ነው ይላሉ። ስለዚህ ከወጣች በኋላ የተሻለ የኢኮኖሚ እድገት እናገኛለን የሚሉ ሰዎች መሰረተ ሀሳቡ ትክክል አይመስለኝም። ሁለተኛ ነገር ደግሞ ዋናው መነጋገሪያቸው እንውጣ የሚሉት ሰዎች ኢሚግሬሽን ነው። ኢሚግሬሽን እንገድባለን ነው የሚሉት። ኢሚግሬሽን እንገድባለን የሚሉት በመጀመሪያ ደረጃ አሁን እዚህ ውስጥ ያሉት ሶስት ሚሊዮን የሚሆኑ የምስራቅ አውሮፓና ሌላውም የአውሮፓ ህብረት አባል ሀገሮች ዜጎች ብሪታንያ ብትወጣም ከዚህ ሀገር እንዲወጡ አይገደዱም። አሁን በእነሱ ምክንያት አለ የሚባለው ችግር ሊቃለል አይችልም ማለት ነው። ከወጣን ኢሚሽን እንቋጣለን የሚሉት ሰዎች ሁልጊዜም የቀኝ ፖለቲካ አራማጅ ሀይሎች የፖለቲካ እንቅስቃሴ በሚደረግበት ጊዜ፣ ምርጫ በሚደረግበት ጊዜ እንደ ዋና መከራከሪያ ካርድ አድርገው የሚያቀርቡት እና ህዝቡም ደግሞ የውጭን ዜጋ ማጥለቀለቅን ስለሚፈራ ለማስረዳት ቀላል ሆኖ ስለሚያገኙት ነው እንጂ እነሱ ራሳቸው የሚያውቁት ይመስለኛል። በዚህ መንገድ መፍትሄ እንደማያገኝ። ብሪታንያ ከህብረቱ የምትወጣ ከሆነ በአውሮፓ ህብረት ህልውናስ ላይ የሚያስከትለው ተጽዕኖ ምን ሊሆን ይችላል? ምናልባት ሌሎችም ተመሳሳይ እርምጃ እንዲወስዱ በር አይከፍትም ወይ? በአውሮፓ ህብረት ውስጥ ሁሉም ሀገሮች እኩል ናቸው ቢባሉም እንኳን እንደገና ደግሞ የኢኮኖሚ ያላቸው አንዱን ከአንዱ እያበላለጣቸዋል። አሁን ብሪታንያ ከወጣች በኢኮኖሚ አቅማቸው እና በህዝባቸው ብዛት መጠን ሲታይ ፈረንሳይና ጀርመን ሁለቱ ትልቅ አባል ሀገሮች እንደውም ህብረቱን ለማጠናከር ልዩ እድል ይሰጠናል። ህብረቱን በተሻለ መንገድ ማቀናጀት ልዩ አጋጣሚ ይሰጠናል ነው የሚሉት፣ አሁን ባለው ሁኔታ። ከዛ ውጭ ግን እንውጣ የሚሉ ትንንሽ አገሮች በመውጣት ሊያገኙ የሚችሉት ነገር በአሁኑ ጊዜ ሊታይ አይችልም። እንደውም ብሪታንያ ከህብረቱ ትውጣ የሚሉ ወገኖች ቀደም ሲል ካነሷቸው ምክንያቶች በተጨማሪ ብሪታንያ እንደሚፈለገው በአውሮጳ ህብረት ውስጥ ተሰሚ ያለመሆኗም ቅሬታ ያለ ነው የሚመስለው። ይህስ እንዴት ነው የሚታየው? በኋላ ሁኔታችን ተገፈፈ የሚለው ነገር ከፍተኛ የብሔራችን ነው እንጂ ውስጡ ተገብቶ በሚታይበት ጊዜ ምን እንደተገፈፈ ለተራሶ ምን ተቀነሰብኝ የሚለው ነገር እንዳለ ማሳየት አይቻልም። ለምንድን ነው ለምሳሌ የአውሮፓ ውስጥ የሚወጡ የሰብዓዊ መብት መብቶች መከበርን በሚመለከት ይሄ ማስተኔቲ ወይም ደግሞ የወላጅ ሴቶች የአመት ፈቃድን በሚመለከት በእረፍት ጊዜ ደሞዝ መከፈል ያለበት መሆኑን ሚመለከት የእንግሊዝ ሰራተኞች እነዚህን መብቶች ያገኙት ከአውሮፓ ህብረት ውስጥ ከሚወጡት ህጎች ውስጥ ነው። ስለዚህ ተራው ህዝብ ሳኒያ ልዑላዊነትን አጣች ታጣለች የሚለው መከራከሪያ በጣም በጣም ጠባብ የሆነና ተራውን ሰው በምን መንገድ ሊጠቅመውና ሊጎዳው እንደሚችል ያልተብራራ ነው። የዛሬ 41 ዓመት ብሪታንያ በአውሮጳ ኢኮኖሚክ ኮሚሽን አባልነት ትቀጥል ወይን ሳት ትቀጥል የሚል ምርጫ የቀረበለት የብሪታንያ ህዝብ ከማህበሩ ጋር መቆየትን መርጦ ነበረ። ከነገ ወዲያ ለሁለተኛ ጊዜ ከአውሮጳ ህብረት ጋር እንቆይ ወይንስ እንውጣ የሚል ጥያቄ ሲቀርብለት መልሱ ምን ይሆን? የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ግን ከወዲሁ ህዝቡ በተለይም በርሳቸው የዕድሜ ክልል ና ከዚያም በላይ እድሜ ያለው ዜጋ ለወጣቱ ሀገር ተረካቢ ትውልድ ሲል ከህብረቱ መውጣትን ተቃውሞ ድምፁን እንዲሰጥ ተማጽነዋል። ተማጽኗቸው ውጤት ማምጣት አለማምጣቱ እንግዲህ ከአንድ ቀን በኋላ ይታወቃል። አድማጮች፣ በብሪታንያ ህዝበ ውሳኔና አንድምታዎቹ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን እንግዲህ በዚሁ ያበቃል። በዝግጅቱ ማብራሪያ በመስጠት የተባበሩንን አቶ ታየ አለማየሁን አመሰግናለሁ። አድማጮች፣ በተላለፈው ዝግጅት ላይ አስተያየት፣ ጥያቄ፣ እንዲሁም ጥቆማ ካላችሁ በኤስኤምኤስ፣ በኢሜል፣ በስልክ፣ በፌስቡክ እንዲሁም በ ደብዳቤ ላኩልን። እናስተናግዳለን። ሂሩት መለሰነኝ። ደህና አቆዩን።